የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሰት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኮምፒውተርን እንደ ሰው የሰውን ልጅ ቋንቋ ማስተማር የጥናቱ ዘርፍ ነው። በእንግሊዘኛው አጠራር አርቲፊሻል ኢንቴሊጀንስ የተባለውና ማሽኖች ወይም ኮምፒውተር ስለ ሰው ሆነው የሰው ልጅ የሚሠራውን ሥራ መሥራት የሚያስችላቸው የኮምፒውተር ሳይንስ መስክ፣ በሥራዎቻቸውና በገጠመኞቻቸው ከዚያ ሰፊ ዓለም የሚያዘልቁንን ከምሽቱ እንግዶቻችን አንዱን እናስተዋወቅ። ከሩቅ የተነሱም ይመስላሉ እድሜ ለአቅመ ትምህርት ሲደርስ ለአቅመ እረኝነትም አብሮ ስለደረሰ ሁለቱንም ነው በአንድ ላይ ያ የያዝኩት። በዛም እንግዲህ የቄስ ትምህርት የሚባል አለ፣ እንግዲህ ሀገር በቀል እውቀታችን ነው። እንግዲህ ሶስት ኃላፊነት ነበረብኝ። በዚህ በኩል ጥጆች መጠበቅ አለ፣ ምክንያቱም ቀጥታ ወደ ትልልቅ ከብቶች እረኝነት እንኳን አትገባም። በእድገት ነው እና መጀመሪያ ከዛም በኋላ እንግዲህ ያው ከትምህርቱ በተጓዳኝ የግብርና ስራ ሰርቻለሁ። እርሻ ጨዳ እንደዚህ በደንብ የሚጠበቅብኝን አድርግ ያለው የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ናቸው። ለአመታት ከአይን ርቀው ከሰሯቸው ቁጥራቸው የበዛ የቴክኖሎጂ ስራዎቻቸው ደግሞ ጥቂቱን እንስማ። ኢትዮ ክላውድ እና አብሲኒካ ዳትካም የሚባሉ ድረገጾች ላይ የተለያዩ የሶፍትዌር ምርቶች አሉ። እያንዳንዳቸውን ለመዘርዘር ያው ያለንም ጊዜ አይበቃንም። እንደ አጠቃላይ ስናያቸው በዋናነት አብሲኒካ የሚባለው የሶፍትዌር ምርት የያዘው የተፈጥሮ ቋንቋዎችን ትንተና ነው። የአርቲፊሻል ኢንቴለጀንስ አካል ነው። የምድርና ጠፈር ምርምር ወይንም ጆ ስፔሻል ኢንቴለጀንስ የሚባል እሱም አይነት አገልግሎት አለ። በተለይ በኢትዮጵያ ላይ ብቻ ያጠነጠነ እንደ አገልግሎት ካየነው ደግሞ የሳይበር ደህንነትንም አገልግሎት እዚሁ ላይ ጨምረን ማየት እንችላለን። ዶክተር መሸሻ ክብረት ይባላሉ። አሁን ሰፋ ባለው የምሽቱ የራዲዮ መጽሔት ወግ አብረውን ያመሻሉ። ስነ ግጥምን መረዳት የቅኔውን ቃና በአይነ ሕሊና ከምሳል ይጀምራል ይባላል። ግጥሙን በሰማንበት ቅጽበት በምናባችን የታየንን ስዕል አሊያም ጣዕምና መዓዛ የተሰማን ድምፅና ያሳደረብን ስሜትም ከግምት ይገባሉ። መጽሐፍ እንደ ጀመርኩኝ አካባቢ ያስጨንቀኝ ነበረ፣ እንዲያጫጭው እየጻፍኩኝ ሰው ባይረዳው ስል ነበረ። አንዳንድ ጊዜም ደግሞ ሰዎች ወይ ሁለቴ ወይ ሶስቴ ወይ አራቴ አንብቦት የሚረዱት ና ያ ያስጨንቀኝ ነበረ። ከዛ በኋላ ብሮ ያደጉት ጓደኛ ሁለት ሶስቴ ካልተነበበ በቃ ግጥም አይደለም ይለኝ ነበረው። እንደ መምህር ለሱ ነበር ብዙ ነገር እየጻፍኩ የማሳየው፣ እና የሀሳብ ውስጥ የተቀረጡ መሰለኝ ና ጭንቀት ለቀቀኝ። ሌላዋ የምሽቱ እንግዳችን ገጣሚ ገነት ወንድሙ ናት። በወጋችንም ስለ ሥነ ግጥም፣ ስለ ሕይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች እያነሳሳን የግጥምን ለዛ እናጣጥማለን፣ ውበቱንም እናደንቃለን። አሁን እንደ ወትረው ሁሉ የአዲስ አበባው መስኮት ሲከፈት ደግሞ ንጉሴ አክሊሉ ዛሬም አባይ ነክ መሰናዶውን ይዞ ብቅ ይላል። እሁድ ሐምሌ 18 2013 ዓ ም ጤናስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ መልሳለሁ። እንዳትሄዱ። እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ጽዮን ግርማ ነኝ። በአማራ ክልል ውስጥ ማንኛውም የመንግስትና የግል መሳሪያ የታጠቀ ለግዳጅ ብቁ የሆነ ወጣት ከነገ ጀምሮ ይክተት ሲሉ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር ዛሬ እሁድ ሐምሌ 17 2013 ዓ ም ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጥሪ አቀረቡ። ርዕሰ መስተዳደሩ በሰጡት በዚህ መግለጫ አሸባሪ ሲሉ የጠሩት ህወሓት በተለያዩ ግንባሮች ያለ የሌለ ኃይሉን ተጠቅሞ የማጥቃት ሙከራ እያደረገ ነው ያሉ ሲሆን፣ ህጻናትና አዛውንትን በውጊያ ላይ እያሰለፈ ይገኛል ብለዋል። የህወሓት አላማም የአማራን ህዝብ ለማጥቃትና ኢትዮጵያን ለማጥፋት ነው ብለዋል። በሌላ በኩል የአማራ ብሔራዊ ክልላዊ መንግስት ጥሪ ከማድረጉ አስቀድሞ የአፋር ክልል ፕሬዚዳንት አወል አልባ ከትላንት በስቲያ በሰጡት መግለጫ በአፋር ህዝብ ላይ ጥቃት ፈጽሟል ያሉትን ከአዋሳኝ ትግራይ ክልል የገቡ አማጺ ተዋጊዎችን ህዝቡ እንዲወጋ ጥሪ አስተላልፈዋል። መስፍን አራጌ ዝርዝር አለው። አጃንስ ፍራንስ ፕሬስ የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አርባን ጠቅሰው እንደዘገበው ሁሉም የአፋር ህዝብ መሳሪያ ያለው በመሳሪያ መሳሪያ የሌለው ባገኘው ነገር ሁሉ ሉዓላዊነቱን እንዲያስከብር ጥሪ አስተላልፈዋል። የትኛውም አይነት የጦር መሳሪያ አያንበረክከንም ሰላምም ያሉት አወል አርባ፣ ጦርነቱንም በጠንካራው መንፈሳችን እናሸንፋለን ብለዋል። አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው ያሉት ርዕሰ መስተዳደሩ እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ እየተፈጸመ ነው ብለዋል። የአፋር ህዝብ ጁንታ ሲሉ የሚጠሩትን ህወሓትን ለመዋጋት እንደ አንድ የሚቆምበት ጊዜ እንደሆነም ነው ዘገባው ያስነበበው። የህወሓት ቃል አቀባይ ጌታቸው ረዳ ከቀናት በፊት ላጃንስ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሚያ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አረጋግጠው ነበር። መንግስታዊ የኢትዮጵያ ዜና አገልግሎትም ርዕሰ መስተዳድሩ አሸባሪ ሲሉ በጠሩት ህወሓት የታወጀውን ጦርነት ለመቀልበስ የክልሉ ነዋሪ አካባቢውን በንቃት እንዲጠብቅና ሁሉን አቀፍ ድጋፍ እንዲያደርግ በተለይ ወጣቶች ማንኛውንም መስዋዕትነት ከፍለው ሉዓላዊነታቸውን እንዲያስከብሩና አገር እንዲያድኑ ጥሪ ማስተላለፋቸውን አስነብቧል። አጃንስ ፍራንስ ፕሬስ ከመንግስት ባለስልጣናት አገኘሁት ባለው መረጃ በህወሓት ወታደራዊ ጥቃት ሀያ ንጹሐን ሰዎች መገደላቸውን በበርካታ ሺዎች የሚገመቱት ከቤት ንብረታቸው መፈናቀ መስተካከላቸውን ገልጿል። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴንን ጠቅሶ የአሜሪካ ድምጽ ሬዲዮ በጦርነቱ ምክንያት ሰባ ሺህ የሚገመት ህዝብ ከቀዩ መፈናቀሉን ከቀናት በፊት ዘግቦ ነበር። ኃላፊው የክልሉ መንግስት አራት መጠለያ ካምፖችን አዘጋጅቶ የተወሰኑ ተፈናቃዮችን በማስተናገድ ላይ መሆኑንና አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየ ቦታ የተደበቁ መኖራቸውን መጥቀሳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አራጌን እናመሰግናለን። በሌላ በኩል የዛሬውን የአማራ ክልል ርዕሰ መስተዳድር መግለጫ በዘገባው ያስነበበው ሮይተርስ የዜና ወኪል በጉዳዩ ላይ ከህወሓት ቃል አቀባይ አቶ ጌታቸው ረዳ ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት ገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ አዋቂ አንቶኒ ፋውቺ ዴልታ የተባለው አዲሱ የኮሮና ቫይረስ ዝርያ ተያያዦች ቁጥር በተለይም ጸረ ኮቪድ ክትባትን ባልወሰዱ አካባቢዎች በብዛት መጨመሩ አሳሳቢ መሆኑን ገለጹ። በሲኤንኤን የቴሌቪዥን ጣቢያ የስቴት ኦፍ ዘ ዩኒየን ፕሮግራም ላይ ወደ ተሳሳተ አቅጣጫ እየሄድን ነው ያሉት ፋውቺ ሀምሳ በመቶ የሚሆነው የአገሪቱ ሕዝብ ክትባት አለመውሰዱ ትልቅ ችግር መሆኑን ገልጸው ራሳችንን ለአደጋ እያጋለጥ ነው ብለዋል። ዛሬ ቅዳሜ ሃምሳ አንድ ሺ አዲስ የኮሮና ቫይረስ ተያያዦች ቁጥር በዩናይትድ ስቴትስ የተመዘገበ ሲሆን ይህ ቁጥር ባለፉት ሁለት ሳምንታት ከተመዘገበው ጋር ሲነጻጸር መቶ ሰባ ሁለት በመቶ ጭማሪ ያሳይቷል። ከቅርብ ሳምንታት ጀምሮ 250 ሰዎች በየቀኑ በቫይረሱ ምክንያት ህይወታቸው እያለፈ ነው። በሰሜን ካሊፎርኒያ የተባባሰው የደን ቃጠሎ በርካታ ቤቶችን እያወደመ ነው። እሳቱ ፕላማስ በተባለው ካውንቲ ውስጥ የሚገኘውን የኢንዲያና ፎልስ ማህበረሰብ በደርዘን የተቆጠሩ ቤቶችን አውድሟል። በአሁኑ ሰዓት ቃጠሎ ምን ያህል መጠን ያላቸውን ቤቶች እንዳወደመ በይፋ የታወቀ ነገር ባይኖርም የእሳት አደጋ ባለስልጣናቱ ግን ወደ ሰባ ሁለት ሺህ ሄክታር የሚጠጋው መሬት በእሳት ነበልባል ተጎድቷል ብለዋል። በቻይና ታይፎን ኢንፋ በተባለው አካባቢ የተከሰተው ጎርፍና አውሎ ንፋስ የተገነደሱ አንድ ሺህ የሚጠጉ ዛፎች በመውደቃቸው ምክንያት ወደ ሀገሪቱ ዋና የንግድ ማዕከል ሻንጋይና ወደ አጎራባች ቦታዎች የሚደረጉ በረራዎች ተሰርዘዋል። ንግድ ቤቶችም ተዘግተው የባቡር አገልግሎት ተቋርጧል። የአካባቢው ባለስልጣናት የዜጎችን ደህንነት ለመጠበቅና ንብረታቸውን ለማትረፍ የሚቻለውን ሁሉ እናደርጋለን ሲሉ ቃል ገብተዋል። አድማጮች ለዜናው የተያዘው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት ራዲዮ መጽሔት ዝግጅት ጋር ልቷችሁ ጤና ይስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጮቻችን እሁድ ሐምሌ 18 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያቸው አመሻለሁ። ትዝታ በላቸውን በሚቀጥለው ፕሮግራማችን ከረፍት መልስ ታገኟታላችሁ። አድማጮች አሁን ወደ ቀዳሚው የዕለቱ ቅንብር ከማምራታችን በፊት በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። የማይቀናል ካስማ ላይ ቸግረኝ ውዴ፣ ከገላሽ ላይ አጥንት በካፌ ነፍሴን፣ በመሀል ላይ እንደ ጎጆ አክሜ እኔን ብሎ ጠቤ በአንጀቶች ታጥሬ እንደ ፈራ አለው እንደ ጎደልኩ አለው፣ ከግራ ከቀኝ ከፊቴ እንደ ፈረዝ ሌባም ዝም ወንዳለኝ እንደተበዘበዝ። በቀደመው የራዲዮ መጽሔት በግጥም ስራዎቿ የተዋወቅናት የዛሬዋ እንግዳችን ገጣሚ ገነት ወንድሙ ባነበበችልንና የሳምንቷም ምርጥ ግጥም ባደረግናት የማይቀና ካስማ በተሰኘችው ግጥሟ ዝግጅታችንን ጀምረናል። ለግጥሟ ገነትን አመሰግናለሁ። ስለ ሥነ ግጥም ውበትና ለዛ ስለ ሕይወትና፣ በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች በምናደራወቅ ግን ቆየት ትብላ ትመለሳለች። አሁን በተከታዩ አሰልት ወደ ቀዳሚው ቅንብር እንሻገረ። me am para my get ተጫዋቾች አሁን በመግቢያችን ወደ አስተዋወቅ ነው። የምሽቱ ቀዳሚ ቅንብር ንለፍ። ኮምፒውተርን እንደ ሰው የሰውን ልጅ ቋንቋ ማስተማር አንዱ የኮምፒውተር ሳይንስ መስክ ነው። በርዕሰ ጉዳዩ ዙሪያ ወደሚያጠነጥነው ቃለ ምልልሳችን ልውሰዳችሁ። ዶክተር መሸሻ ክብረት በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። ዶክተር መሸሻ የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ኖት። በሙያው ለረጅም ዓመታት የዘለቁ ጥናቶች ከሙያው ጋር የተገናኙ በርካታ ስራዎችን ሰርተዋል። ከስራዎቹ ዋና ዋናዎቹ ላይ ትኩረት ያደረገ ወግ ይኖረናል። ኢትዮ ክላውድ ዳካም የተባለ ድረገጽ አለት አቢሲኒካ ሶሉሽንስ ዳካም በዋናነት ለየት አድርገን የምንመለከተው የኮምፒውተር ፕሮግራም በራስ ቋንቋ መጻፍ የሚያስችል እርስዎ ያዘጋጁት ቡና ስክሪፕት የተባለው አብይ ትኩረታችን የምናደርግበት ነው። እስኪ ከሁሉ በፊት ዶክተር መሸሻ ስለሚሰሯቸው ስራዎች፣ ስላሉበት ቦታ በመጠኑ እያስተዋወቁን እሺ እኔም በጣም አመሰግናለሁ። ያለሁበት ቦታ አሜሪካ ውስጥ አይዋ የሚባል ግዛት ውስጥ ነው ያለሁት። በሙያዬ ቅድም እንደገለጽከው የሶፍትዌር ምህንድስናና የሳይበር ደህንነት ባለሙያ ነኝ። ቅድም የጠቀስከው ድረገጽ ኢትዮ ክላውድ እና አብሲኒካ ዳትካም የሚባሉ ድረገጾች ላይ የተለያዩ የሶፍትዌር ምርቶች አሉ። እነዚህ እንግዲህ ብዙ አመታት የፈጁ ናቸው። እያንዳንዳቸውን ለመዘርዘር ያው ያለንም ጊዜ አይበቃንም እንደ አጠቃላይ ስናያቸው በዋናነት የተፈጥሮ ቋንቋዎች ትንተና ወይንም በእንግሊዝኛ ናቹራል ላንጉዌጅ ፕሮሰሲንግ የሚባለው ሰው ሰራሽ እውቀት ወይንም አርቲፊሻል ኢንቴሊጀንስ አካል ነው። በዋናነት አብሲኒካ የሚባለው የሶፍትዌር ምርት የያዘው የተፈጥሮ ቋንቋዎችን ትንተና ነው። ከዛ ባሻገር የምድርና ጠፈር ምርምር ወይንም ጆ ስፔሻል ኢንቴሊጀንስ የሚባል እሱም አይነት አገልግሎት አለ፣ በተለይ በኢትዮጵያ ላይ ብቻ ያጠነጠነ። ሌላው ከኮምፒውተር ፕሮግራሚንግ ወይንም የኮምፒውተር ፍርግም አጻጻፍ ጋር የተያያዘ ነው። እንደ አጠቃላይ እንግዲህ በቡድን ስናያቸው በዚህ ከፋፍለን ማየት እንችላለን። እንደ አገልግሎት ካየነው ደግሞ የሳይበር ደህንነትንም አገልግሎት እዚሁ ላይ ጨምረን ማየት እንችላለን። መልካም። እንደገለጹት በዝርዝር ብቻ በርከት ያሉ መሆናቸውን መረዳት አያዳግትም። አንዳቸው ከሌላቸው የሚያያዙትም ይሁን እራሳቸውን ችለው ምንም ዝምድና የሌላቸውን እንደየጠባያቸው ለመመልከት እንሞክራለን። የተፈጥሮ ቋንቋዎች ትንተና የሚለው ከስራዎችዎ አንዱ ትኩረት ያደረገበት ነው፣ እና በቅድሚያ የተፈጥሮ ቋንቋዎች ትንተና ስንል ምን ማለታችን ነው? ቋንቋዎች ሲባሉ የሰው ልጅ ቋንቋዎችን ነው የምናስበው እና ምናልባት እርስዎ ከሰሯቸው እናን ቴክኖሎጂውም ከሚመለከታቸው አገላለጾች ጋር የሚዛመደው ነው እግረ መንገዶም ቢያስረዱ ነው። ጥሩ ጥያቄ ነው። የተፈጥሮ ቋንቋዎች ትንተና ቀጥታ የእንግሊዘኛው ትርጉም ሲወሰድ ነው ናቹራል ላንጉዌጅ ፕሮሰሲንግ የሚባለው ነው። ቋንቋን ስናየው እንግዲህ ኮምፒውተርም ቋንቋ ይማራል። ለምሳሌ የኮምፒውተር ፕሮግራሚንግ ወይንም የኮምፒውተር ፍርግም አጻጻፍ እሱ ራሱ ራሱን የቻለ ቋንቋ ነው። ከዛ ለመለየት ያክል በተለይ ይሄኛው የሰው ልጆችን ቋንቋ ላይ ያጠነጠነ ነው ሰዎች የሚናገሩት ለምሳሌ ያክል አማርኛ፣ እንግሊዘኛ፣ ጉራግኛ እንዲህ አይነት ቋንቋዎችን እነሱን የሚተነትን ጥናት ነው። መተንተን ሲል ስለ ቋንቋው ሰዋሰው አገባቡን፣ ቃላቶቹን እና የቋንቋውን አቀማመር ጭምር የሚያጠና ነው ይህም ሰው ሰራሽ እውቀት ወይንም አርቲፊሻል ኢንቴሊጀንስ የሚባለው የእሱ አካል ነው። ይሄ ማለት የተፈጥሮ ቋንቋዎችን ወይም የሰው ልጅ ቋንቋዎችን የምናጠናበት አንደኛው ምክንያት ቋንቋውን ከመረዳት ባሻገር በተለይ ለማሽኖች ወይንም ለአውታሮች ለማሰልጠን ነው። በተለይ ኮምፒውተርን የተፈጥሮ ቋንቋን እንዲያውቅ ለማሰልጠን ይረዳናል። ምክንያቱም የማገናዘብ አቅም ስለሌለው ኮምፒውተር የተሰጠውን ብቻ ነው የሚቀበለው እና የሚሰጠው ደግሞ በ ሂሳባዊ ቀመር በተለወጠ መልኩ ነው። ምክንያቱም እያንዳንዱን ነገር በሂሳብ እንዲረዳው ስለሚፈለግ ማለት ነው። እንግዲህ በእነኚህ ስራዎች ውስጥ የራስንም ቃላት ሁሉ እየፈጠሩ ይመስለኛል። እስካሁን በተነጋገርነው ውስጥ አንስ ሰምተናል። ፍርግም ይሉታል። እርስዎ በተለምዶ የኮምፒውተር የሂደት መመሪያዎችና ቀመሮችን ፕሮግራም ወይም ሶፍትዌር ከሚለው ጋር አዛምደው ገልጸውታል። ምናልባት ባጭሩ ቃሉን ስለተጠቀሙት ምን ማለት እንደሆነ ያስረዱንና ወደ ዋናዎቹ ጉዳዮች እንዝለቅ። አዎ፣ ቃላቶች እንግዲህ ቋንቋዎች፣ እኔ ቋንቋ ባለሙያ አደለሁም። በመሰረቱ ግን ቋንቋዎች ይወራረሳሉ። አንዱ ቋንቋ ከሌላው ቋንቋ ቃላት ይዋሳል። አንዳንድ ጊዜ ቃላቶች ወደ ሌላ ቋንቋ በሚዛወሩበት ጊዜ የዛን የተቀባዩን ቋንቋ ድምፀት ሊከተሉ ይችላሉ። አንዳንድ ጊዜ ደግሞ እንዳሉ ሊሄዱ ይችላሉ እንደ ቋንቋው አይነት ማለት ነው። የኮምፒውተር ቴክኖሎጂ በዋናነት የተመሰረተው በአሜሪካን ሀገር ነው። ኮምፒውተርም ለመጀመሪያ ጊዜ ወይም እነዚህ የኮምፒውተር ፍርግ ማጻጻፍ ቋንቋዎች የተሰሩት መነሻ አሜሪካ ውስጥ ነው። ስለዚህ ከእንግሊዝኛ ቋንቋ ጋር የተያያዙ ናቸው አንዳንዶቹም ወደ አማርኛ ለመለወጥ በጣም ያስቸግራል። እና ደረጃውንም መጠበቅ አለበት። እኔ ያደረግኩት ነገር ምንድን ነው? ቢቻል ደረጃውን የጠበቀ ትርጉም ከዚህ ለምሳሌ ያክል ሰው የማያውቀው ያልተለመደ ከሚሆን ምክንያቱም፣ እያንዳንዱ ባለሙያ የራሱን ቃላት የሚፈጥር ከሆነ ለተጠቃሚዎች በጣም አስቸጋሪ ይሆናል። ለምሳሌ ያክል የኢትዮጵያ አይሲቲ የሚባል ተቋም ነበር እና የዛን ጊዜ አንዳንድ የቴክኖሎጂ ቃላቶችን በአማርኛ፣ በኦሮምኛና በትግርኛ ተርጉሞ ነበረ። ከዛ ውስጥ ከተገኘ ያንን ትርጉም ከዛ ነው የምወስደው። ያንን የተረጎመውን ትርጉም እንደ ደረጃ በመውሰድ አንዳንድ ቃላቶችን ለመተርጎም ተጠቀሜበታለሁ። ለምሳሌ ፍርግም የሚለው ቃል ፕሮግራም የሚለውን የኮምፒውተር የእንግሊዝኛ ስም የያዘ ነው። በትንታኔው ስናየው ፍርግም ወይንም የኮምፒውተር ፕሮግራም የሚባለው የተለያዩ መመሪያዎችን የያዘ ማለት ነው። የሂደት መመሪያዎችን እና ቀመሮችን በአንድ ላይ የያዘ ፍርግም ይባላል። ብዙ ፍርግሞች ደግሞ ለአንድ አይነት ስራ ሲቀናበሩ እና አንድ አይነት ስራ የሚሰሩ ከሆነ በጥቅል ስም ሶፍትዌር ሊባሉ ይችላሉ። ስለዚህ ቃላቶቹ ከተተረጎሙ ከዛ ወስዳለሁ። ካልተተረጎሙ ተቀራራቢ አማርኛ ቃል ካለ እሱን ወስዳለሁ። ከሌለ ተቀራራቢ የግዕዝ ቃል ካለ አንዳንድ ጊዜ ግዕዝ የመቅለጽ አቅሙት ከፍተኛ ስለሆነ ከዛ ወስዳለሁኝ። ከዛ ከተረፈ ደግሞ ሌሎች የኢትዮጵያ ቋንቋዎች አሉ። ከነዛ ውስጥ በመዋስ ለቴክኖሎጂ ቃሉ ትርጉም ይሆናል ማለት ነው። መልካም ወደ ዋናው ጉዳይ እንዝለቅ በሰፊው ቡና ስክሪፕት የተሰኘውን ይሄ ቀደም ብለው የገለጹትን የተፈጥሮ ቋንቋዎችን ትንተና መሠረት ያደረገ ፍርግም ያሉት ወይም ፕሮግራም የምንለው በልማድ ሌላ ነገር ለመስራት የሚያስችል የሂደት መመሪያ ቀመሮችን የያዘ እንደመሆኑ፣ ይህን ቡና ስክሪፕት ያጠና አንድ ሰው ምንድን ነው ማድረግ በተጨባጭ የሚችለው? እንደምንስ ነው የሚጠቀምበት? ለብዙ ለተለያዩ ነገሮች አማርኛውን ለማስለመድ ፍርግሞች ይሰራሉ። እነኚህ ፕሮግራሞች ለተለያየ ዓላማ እንደሚውሉት በቡና ስክሪፕት ምንድን ነው የምናደርገው? በዚህ የአማርኛ ቋንቋን መሰረት ያደረገ የተፈጥሮ ቋንቋዎችን ትንተና መሰረት ያደረገ ፕሮግራሙ ምን መስራት ነው እንዲያስችል አድርገው የሰሩት? ጥሩ ጥያቄ ነው። ከመነሻው ልነሳና ቡና ስክሪፕት እንዴት ተሰራ ወይም ሀሳቡ ከየት መጣ የሚለውን አብሬ ለማያያዝ ስለፈለኩኝ ነው። መልካም ቅድም ከተናገርንበትም ምናልባት ለማያያዝ ያክል የተፈጥሮ ቋንቋዎች ትንተና የራሱ የሆነ የሰው ሰራሽ እውቀት አካል ነው። በውስጡ ለምሳሌ ፍለጋ አውታሮችን፣ መዝገበ ቃላቶችን፣ ተርጓሚዎችን፣ ንግግር የሚረዱ እንደገና ፊደላትን የሚያውቁ ቃላት ማረሚያዎች እንዲህ አይነት ነገሮችን በውስጡ የያዘ ነው። ለመነሻነት ያክል ቋንቋን የመተንተን አቅም ሊኖረው ይገባል። አንድ የተፈጥሮ ቋንቋዎች ትንተና የሚባለው ቋንቋን የመተንተን አቅም ሊኖረው ይገባል። ለምሳሌ ያክል አብሲኒካ ያተኮረው አማርኛ ላይ ነው። አማርኛን እንደ ልብ ይተነትናል። ሌሎች የኢትዮጵያ ቋንቋዎች ላይ በመጠኑ ያንን መተንተን በሚያስፈልግበት ጊዜ አንዳንዴ አሁን ያሉት የኮምፒውተር ፕሮግራሞች ያሉት ሶፍትዌሮች ያሉት ፍርግሞች ባዕድ የሆነ ቋንቋን ለመስራት በጣም አስቸጋሪ ነበሩ በወቅቱ ማለት ነው። ይህን ሲኒካ የተፈጥሮ ቋንቋ ትንተና በምሰራበት ጊዜ በጣም አስቸጋሪ ነበር። አሁን ያለው የእንግሊዘኛ ፕሮግራሚንግ ላንጉዌጅ የሚባለው ለምሳሌ ሲሻርፕ የማይክሮሶፍት ወይንም ጃቫ፣ እነዚህ በጣም አመቺ አልነበሩም ከዛሬ አስር አመት በፊት ማለት ነው ማውራው እና በዛን ጊዜ ምንድን ነው ያስፈለገው? በራሱ ቋንቋ በአማርኛ የተሰራ ማቀናበሪያ ወይንም በእንግሊዘኛው አጠራር ኮምፓይለር ይባላል። ኮምፓይለር የቴክኒካል ቃል ነው። አንድን ፍርግም ከኮምፒውተሩ ጋር የሚያስተዋውቅ ማለት ነው። ፍርግሙ ለሰዎች እንዲረዳ ነው እንጂ ኮምፒውተሩ ፍርግሙን በቀጥታ አይረዳም። ወደ ዜሮ እና አንድ ሊለወጥለት ይገባል። ስለዚህ ኮምፓይለር ወይንም ማቀናበሪያ የሚባለው ፍርግሙን በምንም ቋንቋ ይጻፍ ያንን ወደ ዜሮ እና አንድ ሲለውጥለት ኮምፒውተሩ ይረዳል ማለት ነው። ያንን ለማድረግ በአማርኛ የተጻፈ ፍርግም አስፈላጊ ስለነበረ ነው። በዛን ጊዜ ነው ሀሳቡ የመጣው። የግድ መጽሐፍ ነበረ፣ አማርኛ ቋንቋውን ለመተንተን ማለት ነው። ለምሳሌ ያክል አንዳንድ በጣም ጥልቅ ስለሚሆኑ እዛ ውስጥ አልገባም የግድ የሚሉ የእንግሊዘኛዎቹ የፍርግም ቋንቋዎች አስቸጋሪ በሆኑበት ወቅት ማለት ነው። ለምሳሌ ያክል የቋንቋውን ፊደል አደራደር በተመለከተ በእንግሊዘኛው አጠራር ዩኒኮድ የሚባለውን እሱ ጋር ውስብስብነት ስላለው የግድ የአማርኛ ማቀናበሪያ መስራት ነበረብኝ። እሱን ከሰራው በኋላ በሁለት ሺ ሶስት በኢትዮጵያ አቆጣጠር አካባቢ ይሆናል። እኔ በሰራው በተወሰነ ጊዜ የማይክሮሶፍት ቪዥዋል ስቱዲዮ የሚባለው ብዙ ለውጥ ስላደረገ እኔ የምፈልገውን ነገር ሊያግዘኝ ችሏልና፣ ሀሳብ በዛን ጊዜ ነበር የጀመረው። ቋንቋዎቹ እዚህ ጋር እንዳልኩ ተተንትነዋል፣ በዚህ መሳሪያ በአብሴኒካ በሚባለው። ከዛ በኋላ ይሄ ነገር ለምሳሌ ያክል የማንኛውንም ፍርግም ቋንቋዎች ወደ ራስ ቋንቋ መለወጥ የሚያስችል ሀሳብ ከዛ በኋላ ነው የመጣው። ምንድን ነው ሀሳቡ? ማንኛውንም የኮምፒውተር ፍርግም ቋንቋዎች ጃቫም ሊሆን ይችላል፣ ሲሻርፕ የሚባል አለ፣ የተለያዩ የእንግሊዝኛ አሉ፣ ፓይተን ወዘተርፈ ብዙ አሉ። እነሱን በማንኛውም የሰው ልጅ ቋንቋ በአማርኛ ሊሆን ይችላል፣ በግዕዝ ሊሆን ይችላል፣ በኦሮምኛ ሊሆን ይችላል። በተለያየ ቋንቋ መጽሐፍ የሚያስችል ሀሳብ ነሶ ነው መጀመሪያ በንድፍ መልኩ ይህ ነገር ይሰራል አይሰራም የሚለው ከተረጋገጠ በኋላ ቡና ስክሪፕት የተሰራው ማለት ነው። ቡና ስክሪፕት ስሙ እንደሚያመለክተው ቡና ስክሪፕት ጃቫ ስክሪፕትንና ታይፕ ስክሪፕት የሚባሉ ሁለት የኮምፒውተር ቋንቋዎችን በአማርኛ መጽሐፍ የሚያስችል ነው ቡና ስክሪፕት እንደ ማንኛውም ሌሎች የፍርግን መጻፊያ መሳሪያዎች ለምሳሌ ቪዥዋል ስቱዲዮ ልንለው እንችላለን፣ የማይክሮሶፍት በጃቫን በኩል እንደዛው ልክ ከነሱ እኩል መሰረታዊ ደረጃውን የጠበቀ ነው። ልክ እንደነሱ ሁሉም አገልግሎቶች ባይኖረውም መሰረታዊ ደረጃውን የጠበቀ ለምሳሌ ማቀናበሪያው በሚሰራበት ጊዜ ስፈት ካለ እንዲህ እንዲህ አይነት ነገሮችን በሙሉ እየተቆጣጠረ የሚሰራ ነው። እዚህ ጋር ሁለት ነገሮች ልናሰምርበት እንችላለን። በአማርኛ የጻፍኩት ፍርግም ሌሎች ኮምፒውተሮች ላይ ይሰራል ወይ? ይሄ ነገር እንዴት ነው? ለምሳሌ ያክል እኔ የጻፍኩት በአማርኛ ሌሎች ኮምፒውተሮች ያቁታል ወይ? ኮምፒውተሮቹ በእንግሊዘኛ ነው የሚሰሩት። ምክንያቱም የኮምፒውተር ቋንቋዎች በእንግሊዘኛ ነው የተጻፉት እና ኮምፒውተሩም ሲሰራ እነዛን ነው የሚጠብቀው። ከዛ ያንን ወደ ዜሮ እና አንድ ለውጦ ነው የታዘዘውን ስራ የሚሰራው። ግን እዚህ ጋር ፍርግሙ በአማርኛ ከተጻፈ እንዴት ያንን አማርኛ ይረዳዋል ጥያቄ ሊሆን ይችላል። ይሄ በመሰረቱ የሚፈታው ኮምፒውተሩ ምንድን ነው የሚሰራው ማለትን ማወቅን ሊጠይቅ ይችላል። ምክንያቱም ኮምፒውተር እንዴት ነው ፍርግ ምን የሚረዳው? ኮምፒውተር እቃ ነው፣ ቁሳቁስ ነው። ምንም የሚያውቀው ነገር የለም። ፕላስቲክ እና ከቀላል ብረታ ብረቶች የተሰራ ነገር ነው። ምንም የማስተቢያ አቅም የለውም። የሚረዳው ዜሮና አንድ የሚባሉ ቁጥሮችን ነው። ዜሮና አንድንም ቢሆን በቁጥርነት አይደለም የሚረዳቸው፣ በኤሌክትሪክ ኃይል መጠን ነው የሚረዳቸው። ትንሽ ሲያገኝ ዜሮ ማለት ነው፣ ከፍ ያለ ሲያገኝ አንድ ማለት ነው በሚል። ቁጥር የሚባል ነገርም አያውቅም። ይሄ ከገባን በእንግሊዝኛ የምንጻፈው የኮምፒውተር ፍርግሙን በአማርኛ የምንጻፈው የሚያውቀው ነገር የለም። መጨረሻ ላይ ቁጥር እስከሆነለት ድረስ የታዘዘውን ይሰራል ማለት ነው። በዛ ሀሳብ ነው። ስለዚህ በአማርኛ የተጻፈው ስርግም ማቀናበሪያው ወዲያውኑ ወደ እንግሊዘኛ ይለውጠዋል። ልክ ሰውየው እየጻፈ እያለ ወዲያውኑ ይቀይረዋል። ስለዚህ ያ የተቀየረው ነው ለኮምፒውተሩ አገልግሎት ላይ የሚውለው ወይም ኮምፒውተሩ የሚያውቀው ማለት ነው። ጸሐፊው የሚያውቀው አማርኛውን ነው። ኮምፒውተሩ የሚያውቀው ግን የእንግሊዝኛውን ነው ማለት ነው። ሙሉ ለሙሉ መቶ መቶ ይቀይርለታል ወደ እንግሊዝኛ። በዛ መልኩ ነው። ስለዚህ ዋናው የእንግሊዝኛ ስርግም ቋንቋ የሚሮጥበት ወይንም የሚሰራበት ቦታ ሁሉ፣ ስልኮች ላይ የሚሆን፣ ሌሎች ኮምፒውተሮች ላይ የሚሆን፣ መኪናዎች ላይ የሚሆን፣ በአማርኛ የተጻፈው ይሰራል ማለት ነው። በዛ ሀሳብ ነው የሚሄደው ቡና ስክሪፕት መልካም። ቅድም ከሁለቱ በስፋት የሚታወቁ ሶፍትዌር ወይም ፕሮግራሞች ከጃቫ ስክሪፕት እና ከማይክሮሶፍቱ ሲሻርፕ ጋር በማነጻጸር ይሄ ቡና ስክሪፕትም ደረጃውን የጠበቀና ራሱን የቻለ መሆኑን አስረድተዋል። ለማናችንም በሚገባ መልኩ ንጽጽሩን ለማየት በተለያዩ ቋንቋዎች ፕሮግራሞች ይጻፋሉ፣ ለተለያየ ጉዳይ የሚሉ ይህን ቡና ስክሪፕት ለማስረዳት በቀረበ አንድ ጽሁፎ ላይ በቻይንኛ ከተጻፈ መሰል ፕሮግራም ጋር ያነጻጽሩና፣ ነገር ግን የሚሰራበት መንገድ ፍጹም የተለየ መሆኑን ከቻይንኛ ቋንቋዎች የማይወጣውን ይህ ደግሞ ቡና ስክሪፕት በማናቸውም የሰው ልጅ ቋንቋዎች መስራት የሚችልበትን ሁኔታ ይገልጻሉ። እስኪ ነጠኑ ያፍታቱ። ሌላ ቀርቶ አንድ የታወቀ ነገርን ለመስራት ዛሬ እንደ ልብ በተለያዩ ጉዳዮች ላይ በየቀኑ ፕሮግራሙ ይጻፋል ወይም በየቀኑ ይሰራልና ወይም ደግሞ አንድ የንግድ ዘርፍ ላይ የተሰማራ ሰው ለዛ ብሎ የሚሰራው ፕሮግራም እስከ መጻፍ ድረስ ተሄደዋል። መጽሐፎች በፕሮግራም ይጻፋሉ። ልዩነቱን የዚህን ጥልቀት ሌሎች ፕሮግራሞችን ለማጻፍ ያስቻለበትን ምንነቱን መረዳት እንድንችል ያድርጉን። ጥሩ ጥያቄ ነው። በጥያቄ ውስጥ ሌሎች ጥያቄዎችም እንዳሉን የተረዳሁት መጀመሪያ ከሀሳቡ ስንነሳ የተነሳውበት ሀሳብ ይህም ቡና ስክሪፕትን ለመስራት ማንኛውንም የኮምፒውተር ፍርግም ቋንቋ ወደ ማንኛውም የሰው ልጆች ቋንቋ መለወጥ በሚያስችል ሀሳብ ነው። ይህም የፈጠራ ሀሳብ በአሜሪካን ሀገር በአእምሯዊ ንብረት ጥበቃ ሂደት ላይ ይገኛል። በተለያየ ጊዜ የተለያዩ የሶፍትዌር መሀንዲሶች የእንግሊዝኛ የፍርግም ቋንቋዎችን ወደ ራሳቸው ቋንቋ የመተርጎም ጥረት አድርገዋል። አንዳንድ ጊዜ ኮምፒውተሩ ፍርግም ቋንቋዎችን በሚረዳበት ጊዜ አይለወጤ የሆኑ ቃላቶች አሉ። ያንን ለመለወጥ ወደ ራሳቸው ቋንቋ የግድ የራሳቸውን ማቀናበሪያ መስራት አለባቸው። ያ ደግሞ እጅግ በጣም ውስብስብ ከመሆኑ የተነሳ ምንድን የሚያደርጉት አንዳንድ የሚፈቀደውን ስሞችን ቁልፍ ቃላቶቹ እንዳሉ ሆነው የእንግሊዝኛ ሆነው ሌሎች የሚፈቀዱ የስንት ስሞችን እነዛን በመቀያየር በራሳቸው ቋንቋ በማድረግ በጣም ብዙ ቋንቋዎች ተሞክረዋል ተሰርተዋልም። ልክ በዚህ መንገድ ለምሳሌ ያክል ቻይናዎች የእንግሊዘኛውን ጃቫ ለመማር በቻይንኛ የተጻፈ መጽሐፍ አላቸው። ቁልፍ ቃላቶቹን በእንግሊዘኛ አድርጎ ሌላውን ዝርዝር በቻይና ነው የሚያስተምራቸው። ሻፕ የሚባለውም ማይክሮሶፍት የሰራው የፍርግ መጻፊያ ቋንቋ ነው። እሱንም በራሳቸው ቋንቋ ነው የሚማሩት ግን በተሟላ መልኩ ከነቁልፍ ቃላቶቹ ሙሉ ለሙሉ አልቀየሩትም። ዋናው በራሳቸው ቋንቋ መማር ስለሚችሉ ማለት ነው። እና ብዙ ጊዜ በራሳቸው ይጽፋሉ። በተለይ ራሽ አካባቢ እንደዚህም በራሳቸው ቋንቋ ፍርግም ይጽፋሉ። ይሄ በራስ ቋንቋ ፍርግም መጻፉ ያው ያለውን አገልግሎት በኋላ እንመጣበት እንችላለን። ይሄኛው ትንሽ የተለየ የሚያደርገው በኮምፒውተር ፍርግም ቋንቋ የሚሆን በሰው ልጆች ቋንቋ የተገደበ አይደለም። ምክንያቱም ይሄ የተሰራው ማቀናበሪያ የቡና ስክሪፕት ማቀናበሪያ ከጀርባ ደረጃውን በጠበቀ ለምሳሌ ማይክሮሶፍት ቪዥዋል ስቱዲዮ ኮድ የሚባል የፍርግም ማቀናበሪያ አለ። ልክ እሱ የሚጠቀምበትን ራሱን የሚጠቀመው ቡና ስክሪፕት ማለት ነው። የነፃ ምርት ስለሆነ ችግር የለም። ራሱን የሚጠቀምበትን አንድ አይነት ምርት ነው። ከጀርባ የሚጠቀሙት አንድ አይነት አቀናባሪ ወይም አርታይ ነው የሚጠቀሙት የአማር ታይምን ያደርጓል። ለምሳሌ ተማሪው በሚጽፍበት ጊዜ ፍርግም እገዛ ይሰጠዋል። ይሄ ማለት ይሄ ነው እያለ ልክ የእንግሊዝኛውን እንደሚሰጠው የቡና ስክሪፕቱን ተማሪውን ያስተምረዋል ማለት ነው። የእንግሊዘኛው አንዳንድ ጊዜ የቡና ስክሪፕት የተለየ የሚያደርገው በእንግሊዝኛ የተጻፈ ለምሳሌ የጃቫ ስክሪፕት ኮድን በሚያገኝበት ጊዜ በአማርኛ ነው ለሚመለከተው ሰው መግለጫውን የሚሰጠው ይተረጉምና ይሄ ማለት እንዲህ አይነት ስልት ነው የሚሰራው፣ እንዲህ እንዲ ነው ብሎ በአማርኛ ነው ወዲያውኑ ከመቀጽበት ተርጉሞ የሚሰጠው ማለት ነው። የቡና ስክሪፕት በእንግሊዘኛም እዛው ላይ በአርታዩ ላይ የእንግሊዘኛ የጃቫስክሪፕት ኮድን ቢጻፍበት አይቃወምም፣ ሁለቱንም ነው የሚያሮጣቸው። ምክንያቱም በቋንቋ የተገደበ ስላልሆነ፣ ለምሳሌ አሁን ያለው ቡና ስክሪፕት ሁለት ቋንቋዎችን ይዞ ነው የሚመጣው። ቡና ስክሪፕት በአማርኛው አለ ጃቫስክሪፕት የእንግሊዘኛው አለ፣ ታይፕ ስክሪፕት የእንግሊዘኛው አለ። እንደገና ይህንን ሁሉ አንድ ላይ ይዞ ነው የሚመጣውና ተጠቃሚ የፈለገውን መጽሐፍ ይችላል በቋንቋ የተገደበ አለመሆኑን ነው ዛ ላይ የሚያመለክተው። ዶክተር መሸሻ እንግዲህ ውስብስብ የኮምፒውተር ቀመሮችን ለተለያየ ስራዎች የሚውሉበትን ይልቁንም ደግሞ ሌላ ፕሮግራም እራሱን የቻለ ሌላ ቀመር የሚጠይቅ ፕሮግራም መጽሐፍ ወይም መስራት የሚያስችል ጥበብ ጭምር ነው። በገዛ ቋንቋ ፕሮግራም መጻፍ በሚለው ስርዓት ስር እየተነጋገርን ያለ ነው። አሁንም ለተራ በተጠቃሚነት ደረጃ ኮምፒውተርን ለሚያውቅ አንድ አድማጭ በሚረዳ መልኩ ልጠይቆ፣ መግቢያው ላይ ጠቀስ አድርገን ነበረ። ይህ ቡና ስክሪፕት የተባለውን እርስዎ የሰሩትን ፍርግም አንድ ሰው ሲያጠና ምን ማድረግ ችላለሁ ብሎ ነው የሚያጠናው? እንደ በቀላሉ በሚረዳው ይህን ይህን ማድረግ ያስችለዋል ብለው በተጨባጭ አንድ ሰው ይህን በማጥናቱ ሊያገኝ የሚችላቸውን ጠቀሜታዎች ለመርዳትን ሞክረ። አድማጮች ከዶክተር መሻ ጋር የጀመርነው ወጋላ በቃም ተከታዩም በሌላ ፕሮግራም እናቀርባለን። ቀጥለን ደግሞ ስለ ስነ ግጥም፣ ስለ ህይወትና በግጥም ስለሚገለጡ ሌሎች ርዕሰ ጉዳዮች የተሰናዳውንና የግጥምን ለዛ ወደምናጣጥምበት ውበቱንም ወደምናደንቅበት ዝግጅት እናቅና። ብቻ ከመንገዱ ወጥቶ በጎዳና የተሰየመ እርምጃውን በእግሮች የጠበቀ አለ ሚከተልህ፣ ስጋህን ፍጹም ያላለ ነፍሱን ለነፍስህ ያዋለ እስትንፋስህን የተዋዘ አለ። ማታውቀው ማታየው ማትደርሰው ጥላህን የተጠለለ ሌላ ጥላ አለ አመሰግናለሁ ለጣሚ ገነት ወንድሙ በርከት ያሉ ግጥሞችን ጽፈሻል የቅርብ ጊዜ የመጨረሻው ስራሽ ከውሽንፍር በኋላ የሚለው ነው ሰንኮፍ በ1999 የጻፍሽው ወይም ለህትመት ያበቃሽው የግጥም መድብል እና አሁን ያነበብሽልን ግጥም ያለበት የዘመን ቀለማት በርካታ ታዋቂ ገጣሚያን የተሳተፉበት የኢትዮጵያ ደራሲያን ማህበር ያሳተመው መድብል ሌላው ነው። በሱም ላይ ተሳትፍሻል። ወደ ራዲዮ መጽሔት እንኳን በደህና መጣሽ ሻሉላ ጉዜ። ብል ስለጋበዝከኝ በጣም ነው የማመሰግነው። በራዲዮ መጽሔት ግጥምሽን ለቅምሻ ያህል በቀደመው ፕሮግራማችን አስተዋውቀናል። ሁለት ግሩም ግጥሞችሽን ከውሽንፍር ኋላ ከሚለው ቀደም ብዬ ካነሳሁት የመጨረሻው የግጥም መድብልሽ ላይ አንብበሽልን ነበረ። ዛሬ ስለ ስነ ግጥም፣ ስለ ህይወት በግጥም ስለሚነገሩ ታሪኮች ከዚያም አለፍ ብለን በራሱ በህይወት ውስጥ ስለሚታዩ ነገሮች በገጣሚም በገነት ማይን ያየሻቸውን ታጫዎች ናለሽ። እንደ ተረዳሁት ገነት የመጀመሪያው የግጥም መድብልሽ ሰንኮፍ የተሰኘው በሺህ ዘጠኝ መቶ ዘጠና ዘጠኝ የተጻፈው ግጥም መጽሐፍሽ ነው። በዚያ አመት ለህትመት ይብቃ ይታተም እንጂ የመጀመሪያው የግጥም መድብልሽ እንደመሆኑ ከዚያ በፊት በነበሩ በርካታ አመታት ውስጥ የጻፍሽና ያሰባሰብሻቸው ሊሆኑ እንደሚችሉ መገመት ይቻላል። እስኪ ንገሪኝ ስለመጀመሪያው የግጥም ምድብ ልሽ ስለሰንኮፍ እንዴት ለህትመት በቃ? የመጀመሪያ መጽሐፊ ሰንኮፍ ነው። በኢትዮጵያ በአስራ ዘጠኝ ዘጠና ዘጠኝ የታተመ አዎ። ግጥሞቹ ያው ለብዙ ጊዜ እየጻፍኩኝ ያጠራቀምኳቸው ግጥሞች ናቸው። ምናልባት ካየከው መጽሐፉን አንዳንዱ ላይ ቀናቶች ሲባቸዋል ነው እና ለብዙ አመት የተጠራቀሙ ግጥሞች ናቸው እዛ ላይ የተካተቱት። የመጀመሪያ ስራ ሲሆን የራሱ ጠባ ያለው ከሌሎች ኋላ ላይ ከሚከተሉት ማለት ይቻላል። የመጀመሪያ ስራሽ እንዴት ይሆናል አንባቢ ይወደዋል ወይ ካሉሽ ግጥሞች ውስጥ የቻልሽውን ያህል መራርጠሽ የሚያይልሽም ካለ ኤዲተሮችም የሚያጋጥሙሽ ካለ ይመስለኛል በጣም በወጣትነት አሁን ካለሽበትም እድሜ ብዙ ወጣት በሆንሽበት ሰዓት የተጻፉ ናቸውና እንዴት ወደ ህትመት መጡ? ግጥም መጽሐፍ የጀመርሽበትን ጊዜም ታስታውሽ ከሆነ እስኪ ቀደሙ ስራዎችን በሚመለከታቸው። መጽሐፍ የጀመርኩበትን ጊዜ በትክክል አላውቀውም፣ ይሄ ነው ብዬ ግን ልጅ ነበርኩኝ እና ታላቅ ወንድሜ ይጽፍ ነበረ፣ አጫጭር ልብወለዶችን ለቤተ ክርስቲያንም ደግሞ ድራማዎች ምናምን ይጽፍ ነበር እና ያው ከእሱ አይቼ ነው መሰለኝ መጽሐፍ የጀመርኩት። መጽሐፎችን ማነብ ነበር እሱ የሚገዛልኝ ናቸው ብዙዎቹ። እና ያ ከሱ በኋላ ነው መጽሐፍ የጀመርኩት ማለት እችላለሁ። ሌላው ደግሞ አንድ ማስታውሰው ስድስተኛ ክፍል እያለሁኝ መምህራችን ሀይለኛው ሀይለ ሚካኤል ይባላል እና እሱ ግጥም ጻፏለን ትምህርት ቤት ውስጥ እና እሱን ግጥም አስታውሳለው። ምናልባት መጀመሪያ አይሆንም ግን ያው ከሱ በኋላ ደግሞ ብዙ ፍላጎት እያደረጉ ይመጣ። ብዙ ጊዜ ያልኩክ መምህራችን ግጥሞች ያነብልን ነበረ ያጽፈን ነበረ እና ከዛ ከዛ ተነስቼ ነው ያው መጽሐፍ የጀመርኩት። ያሳተምኩበት መንገድ ያው እንግዲህ ሲበዙ ለብዙ ጊዜ ፈራ ነበር፣ እውነቱን ለመናገር ለማሳተም ምንድነው ብቁ የሆኑ ግጥሞች ያሉኝ አይመስለኝም ነበር እና ብዙ ጊዜ ስጽፍ ሁሉንም ሰው እያሰብኩኝ ነው ምጽፎ ላይ ከትንሽ ከጀማሪ ጸሐፊ ጀምረግ ትልቅ ደረጃ ላይ ያሉ የተባሉትን እያሰብኩ ነበር ምጽፎ እና ሁሌ በቃ ያለው ግጥሞቼን አይቼ፣ ይሄ ነገር ለዛ ሰው ትክክለኛ ነገር ይሆናሉ እና አንቢያንብ፣ ጊዜውን አያባክንበት ወይ ይመጥነዋል ብዬ ሁሌ አስብ ነበር እና በዛ የተነሳ ያው ብዙ ጊዜ ቆየሁኝ ና በጣም በጣም ሲበዙ መጨረሻ ላይ ያው የቤተሰብ ድጋፍ አለ፣ ጓደኞችም ድጋፍ አለ እና ያው ከዛ ተነስቼ አሳተምኩት። ለመሆኑ ራሱም አጫጭር ልብ ወለዶችን ይጽፍ የነበረው የቅርብ ምሳሌና አነቃቀሽ የነበረው ወንድምሽ እሱ ስገፋበት ለህትመት ያበቃው ስራ ይኖር ይሆን? ማን ይባላል ወይስ አንቺ ቀደምሽው? እሺ እግዚአብሔር ስለ ስላስታወስከኝ ስሙ ሳልጠቅሳልሽ ነበረ። ስሙ መለሰ ወንድሙ ይባላል። ይህ ደግሞ ማሙሼ እያለና የምንጠራው ያ ሁሉም ያነባሉ። ትልቁ ወንድሜ ያነባል። እህት ነበረ እና እሱ ነው ግን ያው እንዳልኩ እሱን የቀረጸኝ በብዙ መልኩ እና ያሳተመው ነገር የለም። ወዲያው ነው ያቆመው። ለእኔ ሰጥቶ ነው መሰለኝ አስረክቦች ሄደ። አዎ፣ አስረክቦኝ በቃ እንደዛ አስረክቦኝ ሄደስ ወደ ሌላ ስራውን ቀየርና ግን ያው የእሱም የቤተሰቦችም ድጋፍ አብሮኝ ነው ያለው። ታናሽ ወንድሞችም በቃ የሚገራረሙ ግጥሞች ይጽፋሉ፣ አልታተሙም እንጂ ታናሽ እህቴ አለች መሳ ወንድም የምትባል ሰንጎ በጸሐፊ ናት። እና ያው እንግዲህ እግዚአብሔር ሲፈቅድ ነ የቤተሰብ መጽሐፍ ብለን እናሳትማለን። ሁሉንም ድርሰትና እና የቤታችን ነው እያልሽኝ ነው። እውነት ነው። እየተጋሩ ማንበብ መነጋገርም እድሉ ሊኖር ይችላል። የጻፍሽውን ማበረታታት የለም እንዲህ አይነት ተብሎ ሀሳብን መለዋወጥ ሊኖር ይችላል። ከግጥሞችሽ አንዳንዱን እያነሳን ስለ ህይወትም ቀደም ብዬ እንዳልኩት ስለ ስነ ግጥምም እየተጫወትን እንቀጥላለን። በራዲዮ መጽሄት ወግ መሰረት እንደ ቃልህ ይላል ከውሽንፍር ኋላ ከሚለው ከዚህ የመጨረሻው ስራሽ ላይ ገጽ አስራ ዘጠኝ ላይ ያለ ግጥምሽ እመጣለሁ እንዳልክ ይመጣልላለሁ፣ እድሜን ለጊዜ ግብር አስበልቼ ዘመንን ሸኝቼ እመጣለሁ ብሏል። ይመጣልላለሁ፣ ካረፍኩበት ዋርካ ከጎጆ ቤታቸው ወፎቹ ተጫጭተው ተጋብተው ሲወልዱ ሲከብዱ እያየሁ እመጣለሁ ብሏል። ይመጣልላለሁ መልእክት እስኪደርሰኝ የሚል ቀርቻ አለው። እንደ ቃልህ በግጥሞች በሙሉ ውስጥ እንዳየው ውብ የፍቅር ግጥሞችን ያለው የህይወትን የሚመለከተው አሉ። በአብዛኞቹ አጫጭር ናቸው ከዚህም ያጥራሉ። በአራት አንጓ፣ በአምስት አንጓ የጨረሻቸው ናቸው። ትልቅ ሀሳብ በምጥን መስመሮች ውስጥ ትጽፍ ያለሽ እስኪ ንገሪን፣ ስለ ግጥሞች የምትጽፊባቸው ርዕሶችን ጨምሮ ምን አይነት ሁኔታዎች በግጥም እንደሚያነቃቆሽ እስከዛሬ የሚጻፍሻቸውን ግጥሞች ውስኪያጫዎች ነው። እሺ ስለ ግጥሜ፣ ቴንኪ ወደውም ግጥም ነው ያነበብከው። ግጥሞቼ ህይወትን የማይበድ መስታወቶች ናቸው፣ መስታወቶች ናቸው ስልክ የራሴንም የሌሎችንም ነው ማለት ነው። እና ሁኔታዎች ደግሞ ካልከኝ ብዙ ልብ የሚነካ የሚያሳዝን ነገር ሲሆን ብዛ ጊዜ ነው። ብዙ የመጽሐፍ ፍላጎት የሚነሳስ እንደ ማረፊያ መቆጥሯል ነው መሰለኝ ብዙ ጊዜና እና ለእኔም ብቻ ማረፊያ ሳይሆን ለሌላው ሰው ደግሞ ማረፊያ ይሆናል ብዬ አስባለሁ። ህይወት አይበታለሁ እንዳልኩ ኬሶችን ህይወት አይበታለሁ። ሌላው ደግሞ እኔ እረስኩ እንደሚሰጠኝ በቃ የኔ ግጥም ደግሞ አንብቦ የሚያሳዝን ነገር ሲገጥመ ነው ብዙ ጊዜ የምጽፈው። ለእኔ እንደ ማረፊያ ነው። ሌሎች ደግሞ ያሳርፋል ብዬ አስባለሁ ብዙ ጊዜ ማለት ነው እና የሆነ ለደስታ ብዬ በደስታ ጊዜ ጻፍኩት ግጥም ትዝ አይለኝም። ስለራሴም ልጻፍ ስለሰውም ልጻፍ፣ እንደው ትንሽ ደብዘዝ የሚያደርግ ጫን ያለ ስሜት ስታይ ወይ ሲሰማሽ የግጥም ስሜትሽ ይኮረኮራል። አዎ እንደዛ ነው፣ እንደዛ ነው። ሌላ ደግሞ የፍቅር ግጥሞች ብዙ አሉ መሰለኝ። ሁሉ መጽሐፎች ላይ ሳይ ሰው ስለሚወዳቸው መሰለኝ ማበዛው አንድ እሱም ነው። ሌላም ደግሞ ያው ከፍቅር የሚበልጥ የለም ብዬ አስባለሁ ከበፊትን ጀምሮም በጣም ብዙ ግጥሞች ናቸው የፍቅር ግጥሞችሽ ያው መሰለኝ ያው ከውስጥ የሚቀዳ ነው ከነፍስ የሚቀዳ ስለሆነ ያው ማንነቶች ናቸው እና እንዳልኩ ከፍቅር የሚበልጥ ብያምናለሁ ሁሉም ያው የሱ ነጸብራቅ መሰለኝ። ስለ ኑሮ፣ ስለ ህይወት የጸሐፍሻቸውም እንዲሁ ስሜት የሚይዙ ናቸው። በዚሁ በኋለኛው መድብልሽ እኔ በወፍ በረር ነው አለፍ አለፍ እያልኩ በፍጥነት ለጨዋታው ያህል የማነሳው ባይተዋር የተሰኘው ግጥምሽ ከውሽንፍር ኋላ ገጽ አርባን ላይ ያለው ሀዘን አይጨንቀኝም፣ ዋይት ሀውስ ለምኔ ብዬ የተመጻደቅኩ አይደለም ብርትቼ ወይም ተጽናንቼ አብሮኝ ስለኖረ ነው ተለማምጄት። ያለሽ የኑሮ ፈተና መልከት ካደረግሽባቸው አንዳንዴ ፈተናም ስንለማምደው የሚኖረውን ገጽታ የተመለከትሽበት ይመስላል። እስኪ ገፋ አድርገሽ ንገርኝ። ሄላ በተሰኘው ገጽ 33 ላይ ባለው ሌላው ግጥምሽ እጣ ፈንታን የሚመለከት የሚመስል ግጥም አለ። ስለ ኑሮም እንዲህ በቃ አድርገሽ የምታይባቸው ግጥሞች አሉሽ። ቃላቶች አዳዲስ ቃላቶች አስተዋወቅሽባቸውንም ትርጓሚያቸውን ከመጽሐፍሽ ጀርባ ጽፈሽ ተመልክቻለሁ። ምን ያህል ነው አንድ ርዕስ ላይ ጻፍ ስትሳቢ ወይ ስትነሳሽ በዛ ስሜት ውስጥ የምትቆዩ ወይስ ግጥሙን ከጻፍሽ በኋላ ታርፊያለሽ? ወይ እስክትጸፊው ድረስ በዛ ስሜት ውስጥ ቆያለሽ? እስከምጽፈው ድረስ ልልክ ይችላለሁ። ሌላው ግን ብዙ አይፈጅብኝም። እዛው አእምሮ ውስጥም የሚቆይ ግጥም አይኖርም። አሁን አሁን አንዳንድ የጻፍኳቸው ረዣዥም ግጥሞች አሉ እና እነሱ ትንሽ ጊዜ ይወስዱብኛል። ያው አእምሮ ውስጥም ሰብላላቸው ምናምን ግን ያው አሁን የምታያቸው ግጥሞች በጠቅላላ ምንም ቁጭ ብዬ የጨረስኳቸው ናቸው እና ሌላው ባህሪ ደግሞ አንዴ ከጻፍኩት ከውስጤ ከወጣ በኋላ ማስተካከል አልችልም ግጥሞቼ ተመልሰሽ ማየት አትፈልጊም? ማየት ሳይሆን አልችልም። አሁን ይሄ ተበላሽቷል፣ ይህንን ላስተካክል ማለት አልችልም። እና ግጥሞች ውስጥ ያሉት በጠቅላላ ማለት እችላለሁ በቃ የመጀመሪያ የተጻፉ ናቸው። ከዛም በኋላ ያው ቀን ምናምን ትናለም ቁጭ ካልኩኝ ያው ጽፌ ነው የምነሳው ማለት ነው። ገጣሚያን ሁሉ የራሳቸው ዘይቤ የራሳቸው መንገድ አላቸው እና የገነት መንገድ አንዴ ቁጭ ካልኩ ውርድ ይላል ከራይ። ከዛ በኋላ የአንባቢውን ጣጣ ነው። ምት ነው የሚመስለው እንደዛ ነው ግሩም እንግዲህ በማንኛውም የስነ ጽሁፍ መስክ በተለይ ደግሞ ባለንበት እኔና አንቺ በምንኖርበት በዚህ በዩናይትድ ስቴትስ ታዋቂ ደራሲያን ገጣሚያንም የየራሳቸው አርታኢዎች ይኖሯቸዋል ከህትመቱ ጋራ ከሚፈለገው ስራ ጋራ ሁኔታ ሲያመች አብሮ የሚሰራ ሰውም ይኖራል። ግሩም ግጥሞች ናቸው እና ያሉሽ ብዙ፣ እኔ ከብድ አይመስልም። ገነት ስለ ግጥም እናውራ እስኪ። ጥቂት አንዳንዶች ግጥም አይተነተንም ይላሉ። ስለ ግጥም የሚነገሩ ሀሳቦች ላይ የበኩልሽን እንድትናገሪ ራስሽን እንድትገልጪ የምገፋፋሽን ያህል የግድ እንዲተነተን አይጠበቅም። ከሥነ ጽሁፍ ከጽህፈት በፊት መፈጠሩ የሚነገርለት ግጥም በአብዛኛው የቃል ነው እና ስሜት በሚነካ ወይም አይረሴ በሆነ መንገድ ሰውን ለመኮርኮር መዋሉን ነው የሚወሰደው። እንደ ሙዚቃ፣ እንደ ሲኒማ ሚደሰቱበት የጥበቡን ፍሬ ሊያጣጥሙ የተፈጠረ ነው እና አጣጥሙ ነው የሚሉት አንዳንዶች። እንግዲህ ይህን አይነቱ አሰብ የሁሉም ላይሆን ይችላል። የተለያዩ ገጣሚዎች የተለያየ ሀሳብ አላቸው። አንቺ ግጥም ስትጽፊ ስታነቢ ምንድን ነው የምትፈልጊው? ምን ያሸንፍሻል? አንድ ጥሩ ግጥም የምትሆን በምንድን ነው የምትመዝኘው? እኔ የምነስንበት ሀሳቡ ነው ብዙ ጊዜ ማለት ነው። የሚነሱበት ሀሳብ አንዳንዴ ከውስጥ እውነት እውነት የሆነ ነገር ማለት ነው። አንዳንዴ ያው ልጻፍ ብለ ውጭ ሁለት እጽፍ አለ። እኔ እንደዛ አልችልም። ግን አንዳንድ ሰው እንዲህ ለውድድር ተብሎ ወይ ደግሞ በዚያ አርዕስት ላይ ልጻፍ ብሎ የሚጽፍ ሰው አለ እና እኔ በግሌ እንደዛ ማድረግ አልችልም፣ ውስጤን ካልተሰማኝ በስተቀር ማለት ነው እና እንደዛ ሲሆን ደግሞ እኔ የማምነው ነገር በቃ የሆነ ሰው ይኖራል፣ ያንን ስሜት የሚጋራ ያንን ሁኔታ የሚጋራ አንተ የተሰማህን ነገር የሚሰማውን ሰው ይኖራል እና እንዳልኩ እማየው ከዛ አንጻር ነው። ከዛ አንጻር እውነተኛነቱን ያለው ቤት ብዙ የኔም ግጥሞች አንዳንዶቹ ቤት አይነቱ ግን ሀሳቡ ጠንካራ ሀሳብ ከሆነ እሱን ነው ብዙ ጊዜ እሱን ነው የምመዝንበት። ብዙ ጊዜ የሀሳቡ ጥልቀት፣ ምጥቀት፣ ኮርኳሪነት የበለጠ ይስበኛል እያልሽ ነው። እውነት ነው። እውነት ነው። ቃላቶችም በብዙ መልኩ ልትመዝነው ትችላለ። ግን በግሌ የምመዝንበት ሀሳቡ ነው። የሀሳቡን ጥልቀት የምመዝነው ስነ ግጥም ላይ ከሌላውም የጽሁፍ አይነቶች የተለየው አንዱ ባህሪው በምጥን ቃላት መጽሐፉ በዛው ምጥን ቃላት ውስጥ እምቅ ሀሳብ ይሁን ወይ ዘና የሚያደርግ በቀላሉ መጽሐፉን እንደ አይነተኛነት ይታያል። አንቺ ቀደም ብዬ እንደገለጽኩት በተለይ ከዘመን ቀለማት በጋራ ብዙ ገጣሚያን ከተሳተፉበት ውጭ በአንቺ ግጥሞች አሁን በስፋት ያየሁት ከውሽንፍር ኋላ የሚለውን ነው። በጣም አጫጭር ግጥሞች ናቸው። አጭር ግጥም ውስጥ በቂ ሀሳብ መግለጽ መቻል በራሱ ትልቅ ችሎታ ይመስለኝ ብዙ ቃላት ተጠቅመን አንዳንዴ ያን ያህል ሳቢም ያን ያህል ውበትም የሀሳብ ጥልቀትም ቅድም ያልሻቸው ነገሮች ላይኖሩ ይችላሉ። ና እንዴት ነው ያን መንገድ መከተል የጀመርሽው? በግጥም አጻጻፍ ስልት ሩባያት የሚባሉትን በጣም የቀረበ ነው። በአራት መስመር የታወቀ የግጥም አጻጻፍ ስልት ቢሆንም የኦመር ሀያም ና በኋላም ጋሽ ተስፋዬ የተስፋዬ ገሰሰ ሩባያትን ባስተዋወቀን መንገድ በጣም አጫጭር ናቸው አብዛኞቹ ሞች ማለት ይቻላል በአምስትና ና በአራት ስድስት መስመር ውስጥ ያልቃሉ። እንደ ትልቅ ችሎታ ማሳያ አድርጌ ነው ማየውና እንዴት ተከተልሽ መንገድ ክልምዱ ምስል አንዳንዴ ግጥሞችን በደንብ የሚያውቁት የራስሽ መንገድ አለሽ ነው የሚለው። ያው ሞክሬያለሁ በራሴ መንገድ ልጽፈው እና እንዲህ ቃላት ማባከን ምናምን ብዬ አስቤ አይደለም። ግን ከልብ ወለድ፣ ከአጭር ልብ ወለድ፣ ከሥነ ጽሑፍ ዘርፎች ግጥም ፓወርፉል ኃይል አለ የሚባለው አባባል በጣም ይማረተኛል፣ እና በዛ አንጻር ነው። ግን በቃ አሁን እንደዚህ በረዥም ደግሞ ያለመዱትን ደግሞ አሳጥር የበለጠ ደግሞ ፓወርፉል ማድረግ ፈለግኩኝ በራሴ መንገድ እና አንዳንዴ ግጥሞችን ሳያቸው በሁለት መስመር የምጽፋቸው በአራት መስመር የምጽፋቸው እንደ ውስጥ ሀሳብም ማለት ነው ቢተነተሙ ረዥም ልቦለድ ሊሆኑ ይችላሉ፣ አጭር ልቦለድ መሆን የሚችሉ ናቸው። እና በዛ አንጻር ነው መጽሐፍ እንደጀመርኩኝ አካባቢ ያስጨንቀኝ ነበረ፣ እንዲያጫጭር እየጻፍኩኝ ሰው ባይረዳው ስል ነበረ። አንዳንድ ጊዜም ደግሞ ሰዎች ወይ ሁለቴ ወይ ሶስቴ ወይ አራቴ አንብቦት ነው የሚረዱት እና ያስጨንቀኝ ነበረ። አንድ ጓደኛ ያለ አብሮ ያደጉ ሁለት ሶስቴ ካልተነበበ በቃ ግጥም አይደለም ይለኝ ነበረ እና የታተሙ መጽሐፎች ያሉትም እኔ እስከማቀው ድረስ ግን እሱም በብዙ ይረዳ ነበር። ያ አንድም የሀሳብ ቅድም እሱ ነው እንደ መምህር ለሱ ነበር ብዙ ነገር እየጻፍኩ የማሳየው እና የሀሳብ ውስጥ የተቀረጸ መሰለኝ እና ያው ጭንቀትም ለቀቀኝ ማለት ነው። በቃ እኔ ራሴን ሆኜ ልጽፍ ከዛ በኋላ ሰው በቃ የሚገባው ጊዜ ይገባ። ምናልባት በሀያ አመትም አስር አመትም ሰላሳ አመት ሚይዝ በቃ እኔ ራሴን ሆኜ ልጽሀፍ፣ እኔ ራሴን ሆኜ ስራዎችን ላውጣ፣ ከዛ ሰው ግን በጊዜ ይረዳው ብዬ ራሴን አበረታታም። ያው በዚህ ሀሳብ ነው እንግዲህ በአጭር ግጥሞች መጽሐፍ ላይ ይቀጠል አድማጮች ከገጣሚ ገነት ወንድሙ ጋር የያዝነው ወግ አልተቋጭም። ቀሪውን በመጪው ፕሮግራማችን ይዘን እንመልሳለን። ሙሉ ቃለ ምልልሳችንንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ገነትን አመሰግናለሁ። እግዜር ይስጥልኝ። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በቀጠረው መሰረት ለምሽቱም አባይ ነክ መሰናዶ ነው ይዞ የተመለሰው ንጉሴ፣ መቀጠል ትችላለህ። አድማጮቼ በዚያን ሰሞን ምርጫ ምርጫ ስንል ሰንብተን ካለፈው ዐሥራ አምስት ቀን ጀምሮ ደግሞ አባይ አባይ እያልን ነው። ዕድለኞች ነን። አባይ ሞላ አሉላ። ለመሆኑ ስንቶቻችን ነን የአባይን መልኩን ያየነውና የምናውቀው የምናስታውሰውስ? እውነት ነው እንግዲህ፣ አባይ ሁለት መልክ ነው ያለው ሁለት መልክ አለው። ስልክ በክረምት ሌላ ነው አባይ፣ በበጋ ሌላ ነው አባይ። በበጋ የምታየው አባይ በዛ በፏፏቴ ላይ የሚወርደው እና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለህ የምትለበት ነው በክረምት መጥቶ የሚሄደው። አንጋፋው የቀድሞው የኢትዮጵያ ቴሌቪዥን ካሜራማን የካሜራ የፊልም ሰው ኤልያስ ብሩ ነው። ለመሆኑ አባይ ነጭ ነው ጥቁር፣ ወይስ ጠይም? ኤልያስ ስለ አባይ ያጫወተን አብሮን ያመሻል። አዎ ውሃው ጠይም፣ አሳው ጠይም፣ ሕዝቡ ጠይም፣ ኃይሉ ኃያል፣ ግርማው ግሩም ይሉታል። አምባሳደር አእምሮ ወንድማገኘሁ ደግሞ ገመድበር በር በተሰኘው መጽሐፋቸው አባይን ዕድለኞች ነን አሉላ አባይ ሞላ በበጋ የምታየው አባይ፣ በዛ በፏፏቴ ላይ የሚወርደው እና በክረምት የሚወርደው አባይ ፈጽሞ ሌላ ነው። ኢትዮጵያ ውስጥ ሌላ ውሃ ቀርቷል ወይ ብለ የምትለበት ነው። በክረምት መጥቶ የሚሄደው ሁለት ነው ሶስት መፍሰሻና፣ ከላይ ዘውዶ ከላይ እየዘለለ የሚወርድበት እንደ ናዳ፣ ልክ ተራራ የሚናድ ነው የሚመስልህ። በኩራ ፍላጋት አባይ የወንዞች አውራ፣ የምድረ ሀበሻ መታወቂያ ባንዲራ ክተት ሰራዊት፣ ምታ ነጋሪት ብሎ ጅረቶችን አሰባስቦ በአጃቢነት አስከትሎ በጥርብ ገደል ውስጥ ለውስጥ በሰበርባራ መሬት ተጉዞ እንደ ዘንዶ ተንቆላሞ እንደ እፉኝት ተጠማዞ ሱዳን ሲደርስ ይቀበሉታል በልልታ። ግብጽ ሲገባ ይጠብቁታል በልልታ። ካርቱም ውሎ ካርቱም ያድራል። ከነጭ ባህር ሲቀላቀል ሩጫዬን ፈጸምኩ ይላል። በካሜራህማ ቀረብ አድርገስ በምታይበት ጊዜ ውሃው ከዛ እየዘለለ የሚመጣው አንተንና ካሜራውን አንድ ላይ ከመሬት የደባለቀ ነው የሚመስልህ። በካሜራ ሌንስ ውስጥ ስታይ እንደዛ አይነት ኃይል ያለው ነው። አባይ ይናገር ጋራው፣ ጥርቡ ገደል ግራና ቀኝ የቆመው የአባይን ጉዞ ለሚሊዮን ዓመታት የዘገበው ይናገር፣ ሸለቆውም ሰበርባራው፣ ሰርጎድጓዱ ጥገና የማያውቀው ዘላለማዊ መንገዱ፣ አባይ ጉዞ ሥራው፣ ጉዞ ረፍቱ፣ መዋያ የለው ማደሪያ፣ ጉዞ ሕይወቱ ጠይም ቀለም ጥቁር አፈር መለያ ምልክቱ የእልፍ አይላፍ ሕዝብ መጋቢና ሕይወት ሰጭ አልፋ ኦሜጋ የኢትዮጵያ ማኅፀን ፍሬ የግዮን ምንጭ አባይ። በኋላ ደግሞ ቆይቴ ደግሞ ስታይ ደግሞ እንደገና በበጋ ደግሞ የባህር ዳርን ሙቀት አለ። እታች ስትወርድ ራስህም እንደ ሻወር ታጦ የምትወጣበት ከላይ እንደ ዝናብ የሚዘንብ ከዛ ከወፋፋቴ ላይ የሚፈናጠቅ ውሃ እረኛው ሳይቀር ገበሬው፣ አገሬው ሰው ሳይቀር ገብቶ ታጥቦ ተጠምቆ ቁጭ ብሎ እዛ ውስጥ አለሙን አይቶ የሚወጣበት ቦታ ነው። አባይ ባህሪ ሁለቱ ይሄ ነው። በሌላው በኩል ደግሞ አባይ እንዳለ በዛች መካከል ሲያልፍ በጣም በጠበበች ድንጋያማ ሸለቆ ውስጥ ነው የሚሄደው። ይደንቃል። የቅዱስ አምላክ በእውነት የስራው ተአምር ምን እንደሆነ የምታወዛን። አመሰግናለሁ ኤልያስ ብሩ። የዛሬ አስራ አምስት ቀን አድማጮቼ፣ በሌላ ዝግጅት እንገናኝ። ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች፣ አሁን ወደ ስርጭታችን መገባደጃ ማምራታችን ነው። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ጉዳዮች ዙሪያ እንዳመቻችሁ በመጻፍ መነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ድንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። ለራዲዮ መጽሔት ማለት ግን አትዘንጉ። የስልክ ቁጥራችን 202205 9942 የውስጥ መስመር 14 ነው። ጻፉ፤ ደውሉ። አሁን የቀረን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽት ሶስት ሰዓት እስከ አራት ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከምሽት ሶስት ሰዓት ላይ በመድበኛው ስርጭታችን መልሰን